የገና በዓል በመላ አገሪቱ በተለያዩ ሃይማኖታዊና ባህላዊ ስነ ሥርዓቶች በድምቀት ተከብሮ ውሏል። በተለይ እዚህ አዲስ አበባ ከተማ ውስጥ ከዋዜማው ጀምሮ የእርድ ከብቶችና ለዓመት በዓሉ ድምቀት የሚውሉ ሸቀጦች ገበያ ደርቶ ነበረም። ትልልቅ ሆቴሎችና የመዝናኛ ቦታዎች በገና ዛፍና ብልጭ ድርግም በሚሉ መብራቶች ተሽቆጥቁጠው ለበዓሉ ድምቀት የራሳቸውን አስተዋጽኦ አድርገዋል። ታዲያ ምን ያደርጋል? በየደቂቃው ሲቆራረጥ የነበረው መብራት የበዓሉን ድባብ ከማበላሸቱም ሌላ አንዳንድ አሽሟጣጮች መብራት ኃይል አዲስ አበባን የገና መብራት አስመሰላት ብለው እንዲያማርሩ አድርጓል። በዓሉ ለየት ባለመልኩ የሚከበርበት ቦታ ስናፈላልግ ቫቲካን ኤምባሲ አጠገብ ወደሚገኘው የኒያ ፋውንዴሽን የአእምሮ ዝግመት እንክብካቤ ማዕከል አመራን። በማዕከሉ የሚገኙ የአእምሮ ዝግመት ያለባቸው ህጻናትና ወጣቶች በዓሉን በጋራና በደመቀ ሁኔታ እንዲያከብሩ ጀቫጎ የተባለ ኢትዮጵያን ጨምሮ በአፍሪካ ሆቴሎችን በኢንተርኔት እንዲከራዩ የሚያደርግ ድርጅት ስምንት መቶ ዶላር አበርክቶላቸው በዓሉን በደመቀ ሁኔታ ሲያከብሩ ተመልክተናል። የድርጅቱ የኢትዮጵያ ቅርንጫፍ አስተባባሪ ሚስተር አሌክሳንደር ገንዘቡን ሲያበረክቱ ተከታዩን ብለዋል። ይህ እርዳታ ከእኔና ከቤተሰቦቼ የተሰባሰበ ነው። ለዛሬ ያበረከትነው ስምንት መቶ ዶላር ነው። ይህ በእውነቱ ትንሽ አስተዋጽኦ ነው። ይሁንና የአእምሮ ዝግመት ያለባቸውና በማዕከሉ የሚረዱ ህጻናት የኢትዮጵያን የገና በዓል ደስ ብሏቸው እንዲያከብሩ ለማድረግ አስበን ነው። ይህን ትንሽ ስጦታ ይዘን የመጣ ነው ለወደፊቱም ከዚህ የበለጠ ለማገዝ እንፈልጋለን። እርዳታውን የተቀበሉት የማዕከሉ የሥነ ልቦና ባለሙያ አቶ ሄኖክ ኃይሉ በበኩላቸው በእውነቱ ጆቫጎን፣ በግለሰብ ደረጃ ደግሞ አሌክስንና ኤደንን ከልብ እናመሰግናለን። ስለ እርዳታ ስናስብ የገንዘቡ መጠን አይደለም እኛን የሚያሳስበን፣ ሰዎች ልባቸውን ክፍት አድርገው ከጎናችን መቆማቸውን ነው ለእኛ ትልቁ ነገር በዚህ ህመም የተጠቁ ህጻናት ትልቅ ድጋፍ አይፈልጉም። በቃ የሆነ ከጎናቸው ሆኖ ትንሽ ድጋፍ የሚያደርግላቸው ሰው ነው የሚፈልጉት። የሚወዳቸው አብሯቸው የሚጫወት ሰው ይፈልጋሉ። ስለዚህ ይህን ስጦታ ይዛችሁ በመምጣት የገና በዓል ከልጆቻችን ጋር ለማሳለፍ በመምጣታችሁ በጣም ደስ ብሎናል። የአእምሮ ዝግመት ያለባቸው ህጻናቱ በመብላት በመጠጣት ብቻ ሳይሆን ያላቸውን ተስጦ በማሳየትም ጭምር ነበር በዓሉን ያከበሩት። የስነ ልቦና ባለሙያው አቶ ሄኖክ ማዕከሉ የሚሰጣቸውን አገልግሎቶች አስመልክተው ተከታዩን ገለጻ ሰጥተዋል። እንግዲህ ድርጅታችን ከተመሰረተ 14 ዓመታት ሆኖታል። በኢትዮጵያ የመጀመሪያው ኦቲዝም ሴንተር ነው። እነዚህን ኦቲስቲክ ልጆችን የሚያስተምር ሴንተር ነው ማለት ነው። ስለዚህ ስንጀምር በአራት ልጆች ነው ስራ የጀመር ነው። አሁን ሰማንያ የሚጠጉ ልጆች በዚህ በማዕከላችን ውስጥ ይገኛሉ። ለልጆቹ የተለያዩ አይነት ቴራፒዎችን እና ሰርቪሶችን እንሰጣለን። ቴራፒዎቹ እንግዲህ የስፒች ቴራፒ፣ የኦክፔሽናል ቴራፒ፣ የሴንሰሪ ኢንተግሬሽን ቴራፒ፣ አካዳሚክ ስኪል ትሬኒንግ፣ ሶሻላይዜሽን ስኪል ትሬኒንግ ምንላቸው እነዚህን ሁሉ እንሰጣቸዋለን። ይህን የምናደርገው ከራሱ ከኦቲዝሙ ፍላጎት ተነስተ ነው። ምን ማለት ነው? አንድ ሰው ኦቲዝም አለበት ስንል ከአይምሮ ከውጭ የሚመጣ መረጃን ተቀብሎ ፕሮሰስ አድርጎ የማስተላለፍ ስርዓት ላይ የሚፈጠር እክል ነው ኦቲዝም ማለት ስለዚህ ከዚህ በዚህ የተነሳ ከሰዎች ጋር የመግባባት ክህሎታቸው ያነሰ ይሆናል። ከእድሜ እኩዮቻቸውም፣ ከቤተሰቦቻቸውም፣ ከሌሎች ሰዎችም ጋር ሶሻል ኢንተራክሽን ወይም ደግሞ ግንኙነት መመስረት ሌላኛው እክል ይሆናል። በተደጋጋሚ የሚያሳዩአቸው ጠባይ ይኖራቸዋል። ስለዚህ እነዚህን ነገሮች አድሬስ ለማድረግ ቅድም የነገርኩን ቴራፒዎች እንሰራለን ማለት ነው። የአእምሮ ዝግመት ያለባቸው ህጻናትና ወጣቶች በዓሉን በዚህ አይነት መልኩ ማክበራቸው ከስነ ልቦና አንጻር ያለውን ጠቀሜታ እንዲያብራሩልን ጠይቀናቸው ነበረ። አቶ ሄኖክን ልጆቻችን ያላቸውን ችሎታቸውን ምን ማድረግ እንደሚችሉ መደሰት እንደሚችሉ መጫወት እንደሚችሉ ከሰዎች ጋር ይሄን ነገር የሚያሳዩበት በዓላችን ነው። ለኛ ከሰዎች ጋር በጋራ ማክበር የምንፈልገው ነገራችን ላይ በዛ ምክንያት ነው። ሰዎችም አብረናችሁና አክብር ሲሉን ፈቃደኛ ምን ሆነው ሰዎች ልጆቻችን መጫወት እንደሚችሉ መዝናናት እንደሚችሉ አብረው በዓል ማክበር እንደሚችሉ መስራት እንደሚችሉ እንዲያሳዩ እያደረግን። ለምሳሌ እዚያ የምታያቸው ልጆች ስዕል መሳል እንደሚችሉ፣ አንድ ኦቲዝም ያለበት ልጅ ስዕል መሳል እንደሚችል፣ አንድ ኦቲዝም ያለበት ልጅ ታለንት እንዳለው፣ መስራት የሚችላቸው ነገሮች እንዳሉት የምናሳይበት መንገድ ነው። በዚህ መንገድ እያከበርን ያለነው ሁሉ ብዙውን ጊዜ በዓላትንና ሌሎች ነገሮችን በጋራ እናከብራለን። የግድ ይሄን ብቻ አይደለም። በነገራችን ላይ እንደ ድርጅት የትኛውንም አይነት በዓላት አብረን እናከብራለን ከልጆቻችን ጋር የሙስሊሞችንም በዓል የክርስቲያኖችንም በዓል በጋራ እናከብራለን። ሁሉም አይነት ሰው ኦቲዝም ስላለበት ይሄ ምንድን ነው የምለው አንደኛ ኦቲዝም የሚኖርበት እከሌ የሚባለው ግሩፕ ወይም ደግሞ የእንትን ሃይማኖት የእንትን ተከታይ ብቻ አይደለም። ሁሉም ሰው ኦቲዝም ያለበት ልጅ ሊኖረው ይችላል። ኦቲዝም ሊደርስበት ይችላል። ስለዚህ በጋራ የምናከብረው የጋራ መሆኑን ማሳያችን ነው አንድ ሁለተኛ፣ ልጆቻችን ሰዎች አብረቸው መጥተው ሲጫወቱ፣ ፍቅር ሲያገኙ ያላቸው ደስታ በጣም ደስ የሚል ነው። አሁን እንደምታያቸው ደስ ብሏቸው ይዘላሉ፣ ይጨፍራሉ፣ ይጫወታሉ። ስለዚህ ሰዎች የሚፈልጉት ፍቅር እንደሆነ የሚፈልጉት የሚረዳቸው ሰው እንደሆነ የምናሳይበት ነው እና በጣም ደስ ይለናል። የሚረዷቸው ሰዎች የሚያውቋቸው ሰዎች ልክ እናንተን ጨምሮ ማለት ነው መጥተው አብረው ሲያከብሩ በጋራ መምህርት ወይንሸት ሸንቁጤ የአእምሮ ዝግመት ካለባቸው ማንጋ ረዥም ጊዜ ሰርታለች። ከባድ ነው። ትግስት የሚጠይቅ ስራ ነው። ፍቅር የሚጠይቅ ስራ ነው። ልብ የሚፈልግ ስራ ነው እና ይህ ስራ ልብ ከሌለ የሚሰራ ስራ አይደለም እና ጉዳዩ ከባድም ቢሆንም ግን ያው እኛ አይቻልም የተባሉትን ስራዎች እንደሚቻል ያው ባይናቸው ያያችሁት ስራ ነው። እንግዲህ ልጆቹ እንደምታያቸው እዚያ አድርሰናቸዋል። መጻፍ ማይችል ሲጽፍ፣ መናገር ማይችል ሲናገር ማንበብ የማይችል ልጅ ሲያነብ፣ መብላት የማይችል ልጅ ሲበላ፣ መሄድ ማይችል ልጅ ሲሄድ፣ ይህን ይህን ሁሉ ነገሮች እዚህ ውስጥ እየተከናወኑ ያሉ ተግባራት ናቸው። መጀመሪያ የነበረው ነገር እንደዚህ አይነት ነገሮች የማይሞከሩ ናቸው። ከሰው ጋር መሆን መቀላቀልን አይፈልጉም፣ መነካትን አይፈልጉም፣ ሰዎች ጋር መቅረብ አይፈልጉም፣ ብቻቸው መሆን ነው የሚፈልጉት። እና ዛሬ ግን ከብዙ አመት በኋላ እነዚህ ልጆች ይህን ሁሉ ነገር ተሰርቶላቸው ተደክሞላቸው ገና ሌሎች ልጆች የሚያደርጉትን ነገሮች ሲያደርጉ ሲከበር አብረው ሲቦርቁ ማየት ለእኔ ትልቁ ክፍያ ይሄ ነው ብዬ ነው የማስበው እና ደስተኛ ነኝ ዛሬ በጣም አላቅም እነሱ ውስጥ ያለውን ማወቅ ከባድ ነው ግን እንደምታያቸው ግን በእይታ በጣም ደስተኞች ናቸው ከነሱ ውስጥ በላይ ካለው ነገር እኔ በጣም ደስተኛ ነኝ ዛሬ ህጻናቱ በምግብ ዝግጅት ስዕል ዘፈንና የተለያዩ ኢትዮጵያዊ ጭፈራዎችን በማቅረብ ያላቸውን ተስጦ ለታዳሚው አቅርበዋል በዓሉ በዚህ መልኩ መከበሩ ህብረተሰቡ፣ ህሙማኑ የተወሰነ ድጋፍ ከተደረገላቸው ሊማሩ ሊለወጡ የሚችሉ መሆኑን ግንዛቤ እንዲያገኝ የሚረዳ መሆኑን የስነ ልቦና ባለሙያው አክለው ገልጸዋል። ለዶቸ ቨለ ራዲዮ፣ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም